የሐሙስ ምሽት ግንቦት 25 2014 ዓመተ ምህረት የጋቢና ቪ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከኛ ጋር ካመሻችሁ ከምትሰሟቸው የአዲሱ ትውልድ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ከተጀመረ ከአንድ ዓመት ተኩል በላይ የሆነው በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሚካሄደው ጦርነት ትግራይን ከኢንተርኔትና ከመረጃ አገልግሎት አራርቋታል። ለመሆኑ የትግራይ ሕዝብ እንዴት ሰዓት መረጃ ያገኛል? በዚህ ወቅት ከዓለም ተነጥለን እኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን በብር ስክሪንሻ ስንገዛ ይሄ ነገር አልፎ በኋላ ስናስበው ምንኛ ያስገርመን ይሆን? በመቀሌ መረጃ እንደ ጉልት እየተቸረቸረ ነው ይለናል ዘጋቢያችን። በምሽቱ የምናየው የምናደምጠው ይሆን። በሌላ በኩል ደግሞ በአፍሪካ የቴክኖሎጂ አካታችነት ጉባኤ በቅርቡ ከሰሞኑ ተካሂዷል። ከጉግል፣ ከፌስቡክ፣ ከማይክሮሶፍት እነዚህ አራቱ ናቸው የዚህ ፕሮግራም ስፖንሰር አድራጊዎች። ከነዚህ ተውጣጡ ባለድርሻ አካላት ተገኝተዋል። የሰማችኋቸው በጉባኤ ላይ ጥናታዊ ጽሁፋቸውን ያቀረቡት ዳኛቸው ቦጋለ ዋኬኒን ነው። እሳቸውን በምሽቱ እንግዳችን አድርገናችኋል። ሌሎች ዘገባዎችም ይኖሩናል። ሰዓት እንዳፈቀደም ሙዚቃም እንጋብዛችኋለን። መሰናዶውን እየመራው ኤደን ገረመው፣ በቅንብሩ ደግሞ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። Bambina B O, -O A. <laughs> በመቀሌ ከተማ ስላለ አንድ የመረጃ ገበያ እናስተዋውቃችሁ። በመቀሌ የኢንተርኔት እና የስልክ አገልግሎት ባለመኖሩ የነዋሪውን የመረጃ ፍላጎት ለማሟላት በመሀል ከተማዋ ላይ ላፕቶፕ ኮምፒውተርና ተንቀሳቃሽ ስልኮችን ይዘው የማህበራዊ ሚዲያ ስክሪን ቅጂ፣ እንዲሁም በኢንተርኔት የሚተላለፉ የመገናኛ ብዙሀን ቪዲዮዎችን በመሸጥ የሚተዳደሩ ወጣቶችን አነጋግሮ ሙልጌታ ጽብሃ ተከታዩን ልኮልናል። አታክልት ምሩጽ ይባላል። በመቀለ ዩኒቨርሲቲ በኤሌክትሮ ሜካኒካል ኢንጂነሪንግ በዲግሪ መመረቁ ይገልጻል። ከባለፈው ዓመት ጀምሮ ደግሞ በየቀኑ የሚወጡ መረጃዎች ለሰዎች በመሸጥ እንደሚገኝ ተናግሯል። በትግራይ ክልል ጦርነቱ ከተጀመረ ወዲህ የኢንተርኔት አገልግሎት ባለመኖሩ በኢንተርኔት የሚገኙ መረጃዎች በመቀለ ከተማ ሮማናት አደባባይ እየሸጠ እንደሚገኝ ገልጿል። የኢንተርኔት አክሰሱ በዚህ በፖለቲካል ችግሩ ምክንያት ከተዘጋ ተጀምሮ እናስታውቀዋለን በቴን ስራ የሚያከፋፍላሉ ማለት ሁሉም አንዳንድ ኢንተርኔት የሚያገኙ እንትን ቢሮዎች ሊኖሩ ይችላሉ አይደል የሚያመጡልን አሉ ሪሶርስ አለ ያው በቪዲዮዎቹ ያለው ይዘቱ በሶሻል ሚዲያ የሚተላለፉ እስክሪን ሻቶች አሉ እነሱ ይወስዳሉ ቪዲዮዎችም አሉ በሳተላይት እና በዩቲዩብ የሚተላለፉ ኢንፎርሜሽኖች ከነሱ ነው እነሱ ይዘቱ እኛ የሚሸጠው እሱን ነው ይዘቱ ያው ባለው በጊዜ የተፈጠረ ያለው ፖለቲካል እንትን ይዘታቸው እንደሱ ነው። መተንተን ነው፣ ትንታኔ ነው። ከዛ ሰዎች ይወዷቸዋል በብዛትም ይወስዷቸዋል። ስለ ፖለቲካል እንትን የሆነ ብዙ ስለ መጪዋ ትግራይ የሚገልጽ ነገር ስለሆነ ብዙ ተንታኞችም አሉ። በዚህ በጊዜው ምክንያት የተፈጠሩ ፖለቲከኞችም ስላሉ እነሱ እኛ እናመጣቸዋና ከከፋፋዮቹ ከዛ እነሱን ይወስዳሉ። በጣም ነው የሚወዷቸው ማህበረሰቡ። ሀጎስ ገብር ኪዳን የተባለ ሌላው በዚህ የቪዲዮና የፌስቡክ ስክሪን ቅጂ ሽያጭ የተሰማራ ወጣት በበኩሉም ግልጋሎት ነው የምሰጠው። ግልጋሎቱ ደግሞ ስክሪን ሻት አለ። የፌስቡክ ስክሪን ሻት እና የተለያዩ የሚዲያ አውታሮች አሉ። ቪዲዮዎች ማለት ነው። አጫጭር የዩቲዩብ ከዩቲዩብ የወረዱ አሉ እንደ ኢቴ ፎሩም ምናምን እንደዛ አይነት ነገር ነው የምንሸጠው። አቻላ የማመጣው ከአንድ አከፋፋይ ነው ማመጣው። ግን ዋናው ሶርስ ግን ከሳትላይት የሚጠቀሙ ካምፓኒዎች አሉ። እዚህ አንዳንድ ካምፓኒ ከእነሱ ነው የሚወጣው፣ ሾልኮ ነው የሚወጣው። ሶ በዛ ምክንያት ነው የሚመጣው። እኛ ምሸጣቸው መረጃዎች ይዘሳቸው ፖለቲካዊ ነው፣ ስለ ጦርነት የሚያወሩ ስለሌላ ነገር ባለው ሁኔታ ሰውም አይፈልግም። ሚዲያዎቹም የሚያወሩ ስለ ጦርነት ነው ይዘታቸው አብዛኛው ፖለቲካና ጦርነት ነው ስላለ ሁኔታ ማለት ሀጎስ፣ በየቀኑ ከሰላሳ እስከ አርባ ለሚሆኑ ደንበኞች እንደሚሸጥ ተናግሯል። አስር ብር አውጥተው መግዛት የማይችሉ ሰዎች ደግሞ በነጻ እንደሚሰጥ ነው የተናገረው። በመረጃ ሽያጭ ለዕለት ጉርሻ ማሞያም እንደሚያገኝ ነው የገለጸው። አንድ ፓኬጅ ከእንደየ ሁኔታ ነው እንደሚመጣልን ነው ከአስር እስከ ሀያ አምስት ምናምን የሆኑ ቪዲዮዎች አሉት እና እስክርቻት አለ። የተለያዩ ቪዲዮ ነው የሚይዘው ከዩቲዩብ የተጫኑ የወረዱ ቪዲዮዎች እና ከሳተላይት ቴሌቪዥን ሳትላይት የለው ሰው ይገዛል። አንዳንዴ ሰው ለአንድ ፓኬጅ እኛ የምንላት ፎልደር ነው የምንላት አንድ ፎልደር ነች ለሷ አስር ብር ነው የሚችላት። በየ መንገዱ ነው የምታገኘው። እነዚህ ስክሪንሻትና የሚሸጡ ልጆች ታገኛለ። በየጎዳናም እንደኔም ጎዳና የሚቀመጡ አሉ። ቤት ክፍት የሚስራ ብዙ ስላለ ኦልሞስት የነበረን ከስተመር ወደ ሌላም የተዘዋወራለ። በወቅታዊ ፖለቲካዊ ጉዳዮች የሚወጡ የሆኑ በየቀኑ የሚታተሙ ቪዲዮዎች በወጡ በሁለተኛ ቀን እንደሚደርሳቸው ነው ወጣቶቹ የተናገሩት። በመቀለ ጎዳናዎች ወጣቶች ላፕቶፕ ዘርግተው ወይም ሞባይል በመያዝ እነዚህ መረጃዎች መሸጥ ተለምደዋል። ፊልምና ሙዚቃ ይሸጥባቸው የነበሩ ቤቶች ደግሞ እነዚህ የፌስቡክ ስክሪን ቅጂ እንዲሁም ቪዲዮች የሚሸጥባቸው ሆነዋል። እነዚህ መረጃ ገዝተው መጠቀም ማይችሉ ሰዎች ደግሞ በሙዚቃ ቤቶች በር ሰብሰብ ብሎ በድምጽ ማጉያ የተከፈቱ የዜና አውታሮች ሲሰሙ ማየት ተለምደዋል። ኪሮስ ኃይለሥላሴ የተባለ ከእነዚህ ወጣቶች መረጃ እንደሚገዛ የገለጸልኝ አስተያየቱ እንዲህ አጋርቷል። ኢንተርኔትም ይሁን የሌላ ሚዲያ አክሰስ ስለሌለ ተዘግተን ስለን ሚዲያ የሚዲያ እንትኖች እንገዛለን። ስክሪንሻትም አለ የፌስቡክ ከዛ በቪዲዮ መልኩ የሚሰራጩ አንዳንድ የሚዲያ እንትኖችም ዜናዎችን እንገዛለን ማለት ነው። ብዙዎቹ አው ከኢንተርኔት ዳውንሎድ የሚያደርጓቸው ናቸው። ብዙዎቹ የፌስቡክ ስክሪንሻትና፣ እነዚህ የሚታወቁ ሚዲያ አውታሮች የዜና አውታሮችም አሉ በሀገሪቱ እየከሰተ ስላለው የፖለቲካ እድገት ሚዛናዊ የሆነ መረጃ አገኛለሁ ብዬ ለማስበው ምክንያቱ እነዚህ ሜንስትሪም ሚዲያዎቹ የአንድ አካል ወይም ፖለቲካዊ ግሩፕ አቋም የሚያንጸባርቅ መረጃ ደግሞ በተደጋጋሚ ዝም ብሎ የሚያሰለች ፕሮፓጋንዳ እንጂ ወቅታዊ ሁኔታ የሚመለከት ትክክለኛ እንትን ያሰራጫሉ ብዬ ስለማላስብ ሚዛናዊ መረጃ አገኝባቸዋለሁ ብዬ ማስባቸው እነዚህ ትኖች አማራጮች ይጠቀማለሁ ማለት ሁሌ ግርምት ነው የሚፈጥርብኝ። ማለት በዚህ ወቅት ከዓለም ተነጥለን እኛ ብቻ መረጃ በዚህ ደረጃ ጠምቶን ምርቆን በብር ስክሪን ሻት ስንገዛ ይሄ ነገር አልፎ በኋላ ስናሶ ምንኛ ያስገርመን ይሆን ብዬ ሁሌ ያስቀኛል። በጣም ማለት ከማማረሩ ምኑ ምናምን ትቼ ሁን ይገርመኛል። አሁን ዓለም በዚህ ሁኔታ እንዳለን ይረዳ ይሆን እውን ይረዳል ወይ ብዬ ነው የምገረመው። ስንት ገዛዋለ? አስር ብር በፓኬጅ ነው ያው ብዙ ቪዲዮዎች እና ስክሪንሻቶች ነው በአንድ ጊዜ የምገዛው። አስር ብር ብዙ ጊዜ ሳይኖረኝ ሲቀር ደግሞ በአምስትም ብር ይሸጡልኛል። ከዛ ደግሞ ጓደኞች ቀድመው የገዙ ሲኖሩ ደግሞ ከነሱ ይቀበላሉ። ያነጋገርኳቸው ወጣቶች በክልሉ ያለው ችግር እንዲፈታ ግጭቱ በውይይት መፈታት አለበት በማለት ይቀዋል። ይህ ነገር የመጣ በፖለቲካ ነው። ሰው አሁን ያለው ነገር በፖለቲካ ሁለቱም ተፈላሚ ኃይሎች ወደ ድርድር መምጣት አለባቸው ብዬ ነው አስበው እና በድርድር በትግራይ ህዝብ ያለው መከራ ና ስቃይ እንዲያበቃ ተደራድሮ ሁለቱም ወገኖች ወደ በሰላማዊ ድርድር እንዲፈታልነው ፈልገው እንደ አንድ ገለጸ። ፖለቲካል ችግር ፖለቲካል መብት ፈልገዋል ብዬ ነው ማምነው። ብዙም ሀሳብ ነበረኝ ተመርቄ በራሴ ስራ ፈጥሬ ፈልገውን ገንዘብ ይዤ በትላልቅ ኢንቨስትመንቶችን ለመስራት ነበር ያሰብኩት። ትምህርትም ለመቀጠል ማስተርስ ለመቀጠል ነበር ያሰብኩት፣ ግን አልተሳካም። ጦርነቱ ችግር ሆነብናል። ለራሴ ብቻለን፣ ማህበረሰቡ በሙሉ ከትምህርት ሩቋል። ያለ ትምህርት ደግሞ እድገት ኢኮኖሚ የሚባል ነገር መታሰብ አይችልምና ፖለቲካዊ የሆነ መፍትሄ ውይይት መኖር አለበት ብዬ አስባለሁ። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም። የአፍሪካ የቴክኖሎጂ አካታችነት ጉባኤ ከሰኑ በኬንያ ናይሮቢ ተካሂዷል። ኢኔብል የተሰኘው ለትርፍ ያልተቋቋመ ድርጅት ያስተባበረው ይሄ ጉባኤ የቴክኖሎጂ መስክ በአፍሪካ የሚኖሩ አካል ጉዳተኞችን ሕይወት በማገዙ ረገድ በሚገባው ሚና ላይ የመከረ መሆኑንም ሰምተናል። በጉባኤው ላይ ስለተነሱ አበይት ጉዳዮች ለማወቅ ከጉባኤው እንደ ኢትዮጵያ ያሉ ሀገራት ምን ሊማሩ ይገባል የሚለውንም ለመረዳት በጉባኤው ላይ የውይይት መንደርደሪያ ማብራሪያ ጽሁፋቸውን ካቀረቡት ዳኛቸው ቦጋለ ዋኪኒን ሀብታሙ ስዩም በስልክ አግኝቶ አነጋግሯቸዋል። አቶ ዳኛቸው በአካል ጉዳተኞች መብት ላይ የህግ ባለሙያም ናቸው። ቀጥሎ ይቀርባል። የአፍሪካ አካታሽነት ጉባኤ ባሳለፍነው ሳምንት መገባደጃ ላይ የተደረገ ጉባኤ ነው። ቦታው ኬንያ ናይሮቢ። በጉባኤው ላይ የውይይት መንደርደሪያ ጽሁፎችን ካቀረቡት መካከል አንዱ በአካል ጉዳተኞች ጉዳይ የህግ ባለሙያ የሆኑት አቶ ዳኛቸው ቦጋለ ናቸው። ስለ ጉባኤው አበይት ትኩረት አስቀድሜ ጠይቄያቸዋለሁ። በተለይ የዚኛው ኮንፈረንስ ትኩረቱ ቴክኖሎጂን እና የተለያዩ መርጃ መሳሪያዎች ወይም በእንግሊዝኛው አሲስቲቭ ዲቫይሶች ከቴክኖሎጂ አንጻር ለአካል ጉዳተኞች እንዴት ተደራሽ ማድረግ ይቻላል፣ ይገባል። በአጠቃላይ ሕይወትን በቴክኖሎጂ አማካኝነት ለአካል ጉዳተኞች ቀላል የማድረጊያ መንገዶች ምንድን ናቸው? እዛ ላይ መወያየት አለብን። እንደ አፍሪካ እንደ አፍሪካውያን በሌሎች ዓለማት ካሉ የጉዳዩ ባለድርሻ አካላት ጋር በመተባበር በዚህ ጊዜ በዚህ ዘመን በሃያ አንደኛው ክፍለ ዘመን በሁለት ሺ ሀያ ሁለት ያሉ የቴክኖሎጂ ውጤቶች በሌላው ዓለም ላይ ያሉ ምን ይመስላሉ፣ በተለይ እና እነዚህን ቴክኖሎጂዎች ተግባራዊ የማድረግ አቅማችን የማድረግ ሂደቱ ምን ይመስላል የሚለውን ለማየት እንዲሁም አፍሪካ ውስጥም የተሻሉ ምሳሌዎች ቤስት ፕራክቲሶች ካሉ እሱንም በሌሎች ዓለም ላይ ላሉ ባለድርሻ አካላት ለእኛም እርስ በርስ የምናውቅበት እንድናውቅበት የተደረገበት ኮንፈረንስ ነው። ከሁለት መቶ በላይ ተሳታፊዎች የተገኙበት ከጉዳዩ ጋር ተገናኘ የመጀመሪያው በአካል የተደረገ መሆኑ የተነገረለት ጉባኤ ከአፍሪካ አህጉር እንዲሁም ከመላለም የተውጣጡ ከአካል ጉዳተኞች መብት እንዲሁም የቴክኖሎጂ ስርጭት ጋር የተገናኘ ልምድ ያላቸው ተሳታፊዎችና እንግዶች መታደማቸውን ከአቶ ዳኛቸው ሰምተናል። በተለይ ስፖንሰር ካደረጉት ተቋማት ከማስተርካርድ ፋውንዴሽን ከጉግል ከፌስቡክ ከማይክሮሶፍት። እነዚህ አራቱ ናቸው የዚህ ፕሮግራም ስፖንሰር አድራጊዎች። ከነዚህ ተጣጡ ባለድርሻ አካላት ተገኝተዋል። ከዛም በተጨማሪ ተጋባዥ ከነበሩት እንግዶች መካከል ሀበን ግርማ ትገኝ ነበር። ሀበን ግርማ ከሃርቫርድ ሕግ ፋክልቲ በ2013 የተመረቀች የመጀመሪያዋ መስማትና ማየት የተሳናት ነገር ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጣሪ ከሚባሉት የአካል ጉዳተኞች ጉዳይ ላይ ከሚሰሩ አድቮኬቶች ወይንም የመብት ተሟጋቾች መካከል አንዷ ናት። በቅርቡ ከአንድ ከሁለት ከሶስት ዓመታት በፊትም አንድ መጽሐፍ ጽፋለች ሀበን ደፍ ብላይንድ ውመን ሁ ኮንከርድ ሃርቨርድ ሎ የሚል የግል ታሪኳን የሚያካትት አንድ መጽሐፍ ጽፋለች እና ይቺን ታላቅ ዓለም አቀፍ የአካል ጉዳተኞች መብቶች ተሟጋችንም ከአሜሪካ ከበርክሊ ካሊፎርኒያ ተጋብዛ በአካል ተገኝታ ንግግር አድርጋለች። ልምዷን አካፍላለች። ለሁለት ቀናት በቆየው ጉባኤ የተለያዩ ፓናል ውይይቶች ተደርገዋል። በቴክኖሎጂ ታግዘው ትምህርትን ለአካል ጉዳተኞች እንዴት አካታች ማድረግ ይቻላል? የፋይናንስ ቴክኖሎጂን ለአካል ጉዳተኞች ተደራሽ ማድረግስ የሚቻለው እንዴት ነው? የሚለው ጥያቄዎችን ከመለሱ ውይይቶች በተጨማሪ በአካታች የስራ ስምሪት ውስጥ የቴክኖሎጂ ሚናን የመረመረ ውይይትም ተደርገዋል። የሀሳብ መንደርደሪያው አቅራቢ አቶ ዳኛቸው ትኩረታቸውን በወፍ በረር ያስቃኙናል በአፍሪካ ውስጥ ያሉ ኢትዮጵያን ጨምሮ የፖሊሲ እና የሕግ ማዕቀፎች በአካል ጉዳተኞች የስራ ስምሪት ዙሪያ ምን ይመስላሉ? ምክንያቱም ቴክኖሎጂም ሊተገበር የሚችለው ጋባዥ የሆነ የሕግና የፖሊሲ ማዕቀፍ ሲኖር ነው፣ በአንድ ሀገር ውስጥ በአህጉራችን ውስጥ የኔ ትኩረት በሀገራችን እና በአህጉራችን ውስጥ በተለይ ሶስት አራት ሀገሮችን ለምሳሌነት ጠቅሼ ሁሉ የስራ ስምሪት የሚመለከቱ አካል ጉዳተኞችን የሚመለከቱ ህግጋቶች፣ ፖሊሲዎች ምን ይመስላሉ? አህጉራችን ደግሞ በቅርቡ ከሁለት ከሶስት ዓመታት በፊት የጸደቀችው አህጉራዊ የአካል ጉዳተኞች መብቶች ስምምነት አለ። ያ ስምምነት አፍሪካ ዲሴቢሊቲ ፕሮቶኮል ይባላል በአጭሩ። ሙሉ በሙሉ በስራ ላይ አልገባም ገና። ምክንያቱም አስራ አምስት ሀገራት አስራ አምስት የአፍሪካ ህብረት አባል ሀገራት ይህንን ስምምነት ማጽደቅ ይኖርባቸዋል። እስካሁን ድረስ ያ ቁጥር ስላልተሟላ ሙሉ በሙሉ ስራ ላይ አልገባም። ነገር ግን አይቀርም፣ የጊዜ ጉዳይ ነው። በስራ ላይ መግባቱ አይቀርም። ህጉ ተረቆ ማለፍ ያለበትን ሂደት አልፎ አሁን ማንኛውም ሰው ሊያገኘው በሚችለው ሁኔታ ተዘጋጅቶ ያለ የአፍሪካ የአካል ጉዳተኞች መብቶች ስምምነት ነው ይሄ። በዓለም አቀፍ ደረጃ ካለው የዓለም አቀፉ የመንግስታቱ ድርጅት የአካል ጉዳተኞች መብቶች ስምምነት በተጨማሪ ማለት ነው። በዚህ ህግ ሲዘጋጅ በማርቀቁ ሂደትም ውስጥ የነበረኝ ተሳትፎ ነበረ፣ በተሳታፊነት ከዛ በኋላ አዶፕት ሲደረግም ህጉ ሲጸድቅም ያለውን ሂደት በቅርበት እከታተል ነበረ። ስለዚህ ምን ይላል ያ ህግ የሚያመጣው ተጽዕኖ ይመስላል። ከቴክኖሎጂ ጋር በተያያዘ ከስራ ስምሪት ጋር በተያያዘ የተደረጉ ያሉ ጥረቶች ላይ የሚኖረው አዎንታዊ ተጽዕኖ ወይም አንድምታ ኢምፓክት ምን ይመስላል የሚለውን እዛ ላይ ጽሑፌን አቅርብ ያለው። ሌላው የስራ ቀጣሪዎች ተቋማት መንግስታዊ ያልሆኑም መንግስታዊ የሆኑም ተቋማት አካል ጉዳተኞችን መቅጠር አካል ጉዳተኞችን ማሳተፍ የሚያስፈልጋቸው ለምንድን ነው የሚለውን ርዕስም ከሕግም አንጻር እንዲሁም ካሉ ጥናቶች አንጻር ለማቅረብ ሞክሬያለሁ። በዚህ ጉባኤ ላይ የአካል ጉዳተኞችን ሕይወት መቅለል አቅም ያላቸው ፈጠራዎች ለውድድር ቀርበዋል። አሸናፊዎችም ተሸልመዋል። ሀገራት አካል ጉዳተኞችን በሰራተኛው ኃይላቸው ውስጥ በማጠቃለላቸው ያገኙትን ጠቀሜታ ለሌሎች አጋርተዋል። አዲስ ሰነድም ይፋ ተደርጓዋል። እሱም ምርቶችና አገልግሎቶችን ተደራሽ ለማድረግ የሚያስችሉ መመሪያዎች ወይንም በእንግሊዘኛው ሜኪንግ ፕሮዳክትስ ኤን ሰርቪስስ ኢንክሉሲቭ ኢን አፍሪካ የሚል በተለይ ከአፍሪካ ነባራዊ ሁኔታ አንጻር ከአፍሪካ አውድ አንጻር አገልግሎቶችንና ምርቶችን ተደራሽ ለማድረግ ምን አይነት መመሪያዎች ጋይድላይኖች ሊኖሩ ይገባሉ የሚለውን የሚያካትት አንድ አንድ መመሪያም ተመርቋል እዚህ ፕሮግራም ላይ። እሱም ለእኛ ሀገር በጣም ጠቃሚ ይዘ ነው መተናል እንደዚህ እንግዲህ የተለያዩ መድረኮች ሲኖሩ የምናካፍለው እንዲሁም ማቴሪያሉን ለተለያዩ ተቋማት የምንሰጠው ኦንላይንም የሚገኝ ነው በቀላሉ ። ስለዚህ ይሄም ትልቅ ለእኛ የሚጠቅም አንድ ውጤት ነው ማለት ነው። አቶ ዳኛቸው ይሄው ጉባኤ ኢትዮጵያ በዘርፉ ብዙ መስራት እንዳለባት ያስታወሰ እንደሆነ ይናገራሉ። ሀገራት አካል ጉዳተኞችን አካታች የሚያደርጉ የሕግና ፖሊሲ መዋቅሮችን የቴክኖሎጂ ስምሪቶችን አስፋፋታቸው አትራፊ እንደሚያደርጋቸው ጉባኤው ጠቋሚ እንደነበረም አክለዋል። ለአሜሪካ ድምፅ ሀብታሙ ስዩ። ዜና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሐሙስ ግንቦት 25 2014 ዓ ም መሰናደውን ይቀል። ዝግጅቶቻችንን በሬዲዮ ቴሌቪዥን፣ በሳተላይት ኢትዮሳት ላይ እንዲሁም ደግሞ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ድረ ገጽ ላይና ቪኦኤ አምሃሪክ የፌስቡክ ገጽ ላይ መከታተል ትችላላችሁ። ያመለጧችሁን ዘገባዎችንም እዛ ላይ እንድትከታተሉ እንጋብዛለን። ወደ ቀጣዩ ዘገባ እንለፍ። 59ኛው የአፍሪካ ቀን ባለፈው ሳምንት ታስቦ ውሏል። ስራ አጥነትን ጨምሮ በአህጉሪቱ የተለ በተለያዩ ጉዳዮች ላይ የሚመክር የፓን አፍሪካ ወጣቶች ጉባኤም በዛን ዕለት በአዲስ አበባ ተካሂዷል። አብዛኛው ሕዝቧ ወጣት በሆኑ አፍሪካ የአህጉሪቱን ቀውሶች ለመፍታት ወጣቶች የመሪነቱ ሚና ሊኖራቸው እንደሚገባም የጉባኤው ተሳታፊዎች ተናግረዋል። ኬኔዲ አባተ ዘገባ አለው። የአፍሪካ አንድነት ድርጅት የተመሰረተበት ቀን ግንቦት 17 ዓመታዊ መታሰቢያ የሆነውን የአፍሪካ ቀን በማስመልከት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባወጡት መግለጫ የአፍሪካ ፈተናዎች ይበልጥ እየጨመሩና እየተባባሱ መምጣታቸውን ገልጸዋል። የሽብርተኝነት፣ ጽንፈኛ አክራሪነትና ድንበር ተሻጋሪ ወንጀሎች መባባስ እንዲሁም ከመልካም አስተዳደር እጦት የሚመነጩ ያሏቸው ሙስና፣ የእርስ በርስ ግጭትና የህገ መንግስታዊ የስርዓት ለውጦች መበራከት ሊቀመንበሩ የጠቀሷቸው የሚያሳድሯቸው የአህጉሪቱ ፈተናዎች ናቸው። ከፍተኛ የወጣቶች ስራ አጥነትና የአህጉሪቱ ሴቶች ፈተናም አፋጣኝ ምላሽ የሚሹ ሌሎች ተግዳሮቶች እንደሆኑ ነው ያነሱት። ኮቪድ-19ና የሩሲያ ዩክሬን ጦርነት ደግሞ የአፍሪካን ቀውሶች በእንቅርት ላይ ጆሮ ደግፍ ያደረጉ ክስተቶች መሆናቸውን የጠቀሱት ሙሳፋኬ ለእነዚህ ቀውሶች እልባት ለመስጠት የአፍሪካ ህብረት የተለያዩ ተግባራትን ቢያከናውንም ውጤቱ ፍላጎታችን ጋር አይገናኝም ብለዋል። በመሆኑም የመፍትሄ ውሳኔዎች ተግባራዊ እንዳይሆኑ የሚያደርጉ የሚያደርጉ እንቅፋቶችን ማስወገድ ትኩረት ሊሰጥበት እንደሚገባ ነው የገለጹት። 59ኛው የአፍሪካ ቀን በሚታሰብበት በዛሬው እለት የስራ አጥነት ችግርን ጨምሮ በአህጉሪቱ የተለያዩ ጉዳዮች ላይ የሚመክር የፓን አፍሪካ ወጣቶች ጉባኤም በአዲስ አበባ መካሄድ የጀመረ ሲሆን አብዛኛው ህዝቧ ወጣት በሆነው አፍሪካ የአህጉሪቱን ቀውሶች ለመፍታት ወጣቶች የመሪነት ሚና ሊኖራቸው እንደሚገባ የሚገልጹት የጉባኤው ተሳታፊዎች ለዚህም እድሎች ሊመቻቹ እንደሚገባ ይገልጻሉ። ወጣት አንገለስ ሲዌች ዩንዳ ከደቡብ አፍሪካ የመጣች የጉባኤው ተሳታፊ ናት። ፈተናዎች ለአህጉሪቱና ለወደፊት የሚጠቅም የራሳችንን መፍትሄ እንድናመነጭ እድሉን ይሰጡናል። አሁን የምንኖርበት ሁኔታ ምንም ይሁን ምን ቀደምቶቻችን ያቆዩልን ነው። የተሻለ ነገን ለመፍጠር ግን እኛ እድሏለን። መንግስታት ደግሞ ምቹ ሁኔታዎችን ሊፈጥሩ ይገባል። በዚህ ጉባኤ የምናሳልፋቸው ውሳኔዎችም ለአህጉራችን ለውጥ ሲባል ተግባራዊ ሊሆኑ ይገባል። በኢትዮጵያ የአስተሳሰብ ለውጥ የማምጣት የበጎ አድራጎት ተግባር ላይ ተሰማርቶ እንደሚገኝ የሚገልጸው የጉባኤው ታዳሚ መምህር አካሉ አብርሃም ደግሞ ተከታዩን አስተያየት ሰጥቶናል። ከዚኛው ስብሰባ ወይም ከፓን አፍሪካኒዝም ሰሚቱ ላይ ጥሩ ነገሮች እናገኛለን ብለን እናስባለን። ምክንያቱም ብዙ ወጣቶችን አይተናል። ወጣቱ ትንሽ ኢንስፓይርድ ሆኖ አስተሳሰባችን አንድ ሆኖ አፍሪካ ከገባችበት ችግር መውጣት መዓት ችግሮች አፍሪካ ውስጥ አሉ። ሲቪል ዋሩን ተመልከተው፣ እርስ በርስ ጦርነቱን እንደገና ደግሞ በረሃብ፣ በችግር፣ በተለያዩ ሰ መኖሩን የውሃ ችግሩን፣ የመብራት ችግሩን፣ የሕክምና ችግሩ ይሄ ሁሉ መከራ ያለው አፍሪካ ውስጥ ነው። ይሄንን መከራ በአውሮፓ አታየውም። እዚህ የምናየውን ችግር አውሮፓ ውስጥ አናየውም እና ትንሽ ቁጭት ጭሮብን፣ ትንሽ ተበሳተን ሀገር የመቀየር እንዲሁም ኮንቲኔንቱ የመቀየር እሳቤን ያመጣልናል ብለን እናስባለን። ይሄም ደግሞ እንቅስቃሴያችን ይሄ ስለሆነ ከዚህ ስንመለስ በየቦታችን በምንሄድበት ቦታ ጥሩ ነገር ማድረግ እንዳለብን ይሰማኛል። ወጣቱ አፍሪካን የመለወጥ አቅም አን አለው የሚለው ላይቤሪያዊው አግዚየም ሱፑ ደግሞ ይህ የሚሆነው ግን ድጋፍ ሲቸረው ነው ይላል። አፍሪካ አፍሪካን ለማልማትና ለመለወጥ የሚያስፈልገው ነገር ወጣቱ ጋር አለ። ወጣቱ የሚያስፈልገው ድጋፍና ማነቃቂያ ብቻ ነው። ወጣቶች አስፈላጊው ድጋፍ ቢደረግላቸው አፍሪካ በእርግጠኝነት ትቀየራለች። በአጀንዳ 2063 እንደተመለከተው የምንፈልጋትን አፍሪካ እውን ለማድረግ በእርግጠኝነት ወጣቱን ነው መመልከት ያለብን። ስለዚህ የአፍሪካ መንግስታት ወጣቱን መደገፍና ማነቃቃት አለባቸው። ስራ አጥነትን ጨምሮ የአፍሪካ ችግሮችን ለመፍታት አህጉር በቀል በሆኑ የመፍትሄ አቅጣጫዎች ላይ መወያየት የጉባኤው አንዱ ዓላማ መሆኑን የሚገልጸው ደግሞ የአፍሪካ ወጣቶች ልማትና ልህቀት ማዕከል ዋና ዳይሬክተር ፉአድ ገና ነው። ቲማችን የሚለው ቢልዲንግ ስትሮንግ አፍሪካ ነው። ስትሮንግ አፍሪካ ደግሞ ቢውልድ የምናደርገው ባይ ፕሮሞቲንግ ኢንዲጂነስ ናውሌጅ ነው። ስለዚህ ኢንዲጂነስ ናውሌጆቻችንን መጠቀም እንችላለን። ብዙዎች አሉ፣ ብዙ ታሪኮች አሉ፣ እሴቶች አሉ፣ ግን አልጠቀምንበትም። እነዛን እሴቶቻችን ለምሳሌ እንግዲህ አድዋ ሲባል ሁላችንም ትኩረት እንሰጠዋለን አይደል እንዴ? ከኛ አልፎ ጥቁር አሜሪካውያኑ ጭምር ነው እንግዲህ አድዋን እንደ ትልቅ ነገር የሚያዩ። ለምንድን ነው ትልቅ ነገር የሚያዩ? እንግዲህ አድዋ እንዴት ነበር በዛ ሰዓት ላይ ያሸነፉ? በምን ታክቲክ ነው? በዛ ሰዓት ላይ ኢትዮጵያ የነበራት የውትድና ብንለው የጦር መሳሪያዎች ብንለው ዘመናዊ አይደለም። እንግዲህ ዘመናዊ ቴክኖሎጂ ነው ተዋግተን ያሸነፍነው ማለት። ስለዚህ ዋት ወዝ ኢንቴሊጀንስ ቢሃይንድ ምንድን ነበር ኢንቴሊጀንሱ ዊዝ ደግሞ ምንድን ነበር በዛ ሰዓት የነበሩት? እነዛን እንደ ሴቶች እንጠቀማቸዋለን፣ ወጣቶቻችን ሞቲቬት እናደርጋቸዋለን። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም በጉባኤው መክፈቻ ላይ ባስተላለፉት መልእክት ወጣቱ አፍሪካን ከድህነት ለማላቀቅ ከታሪክ ልምድ መውሰድ አለበት ብለዋል። ኪፒንግ አወር ቫሊዩስ አንድ ለርኒንግ ፍሮም አወር ፓስት ዊል ሄልፕ አስ እሴቶቻችንን መጠበቅና ከታሪካችን መማር የወደፊቱን ጊዜ በግልጽ እንድናይ ይረዳናል። ከቅድመ አያቶቻችን ትግል በተግባራዊ የተማርነው ትምህርትና የቀሰምነው ጥበብ ለአህጉራችን ቀጣይ እጣ ፈንታ ጠቃሚ ነው። አያቶቻችን አህጉራችንን ነፃ ለማውጣት ታግለዋል። ከዚህ መስዋዕትነት ልንማር ይገባል። እናንተ አሁን ለአፍሪካ ሁለተኛ ነፃነት አስተዋጽኦ እንድታደርጉ ተጠርታችኋል። ከድህነትና ኋላ ቀርነት ነፃ ለማውጣት እናንተ የአፍሪካ ተስፋ ናችሁ። ወጣቱ ለአህጉሪቱ እድገት በሚያደርገው አስተዋጽኦ ጠንካራ ድጋፍ እንደሚያስፈልገው የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው የኢትዮጵያ መንግስት ይህን በመገንዘብ በቀጣይ የአስር ዓመት የልማት እቅዶቹ የወጣቱን ተሳትፎ ለማጉላት ወስኖ በመስራት ላይ እንደሚገኝ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ዘገባ ደግሞ ወደ ጋና ይወስደናል። በጋና ጾታዊ ጥቃትን ለመከላከል የሚደረጉ እንቅስቃሴዎችን በተመለከተ የአሜሪካ ድምጽ ዘጋቢዎች ያደረሱንን እንግድ ወልዴ እንደሚከተለው አሰናድቶታል። የአስተም ቤተሰብ በጋና ሰሜን ቶንጎ አውራጃ አንድ ቤት ውስጥ የሚኖሩ ሶስት ሴት ልጆች አሏቸው። በዚህ ወር መጀመሪያ ላይ የሁሉም ታናሽ የሆነችው የ15 ዓመቷ ልጅ ተጠልፋ አስገድዶ መድፈር ተፈጽሞባታል። አይሪን አትስም የጥቃት ሰለባዋ እህት ነች። የአሥራ አራት ዓመት ልጅ ፎቶን ከስልኩ ላይ ለእህት ያሳይቶ ከእርሱ ጋር ወሲብ ለመፈጸም ፈቃደኛ ባለመሆኗ እንደገደላት ነገራት። እርሷም ምን ብትል ከሆነ እንደሚገድላት ታተ። በሽጉጡ ሰደፍ ደረቷ መታት። ሊያንቃትም ሞከረ። ፊቷ እስከሚያብጥ ደበደባት። የአይሪን እህት ከሰባት ቀናት በፊት ከሆስፒታል ወጥታለች። ከስድስት ወራት በኋላ ደግሞ የክትትል ቀጠሮ አላት። የብሔራዊ የጤና መድን ፕሮግራሙ የህክምና ወጪውን አይሸፍንም። ዶክተር በርናንድ ኡቱጉባ የሰሜን ቶንጎ የህክምና ክፍል ኃላፊ ናቸው። ሎንግ ዕድሜያቸው ለግብረ ስጋ ግንኙነት ካልደረሰ ልጆች ጋር የሚደረግ ግንኙነት፣ አስገድዶ መድፈርና የጾታ ትንኮሳን በተመለከተ የጤና መድህን ወጪውን አይሸፍንም። ማንኛውም ምርመራ የሚደረግ ከሆነ ወጪውን የምትሸፍነው ራሷ ተጠያቂዋ ነች ወይም ደግሞ ገንዘቡን ከሆነ ቦታ ማምጣት አለባት። የብሔራዊ የጤና መድን ፕሮግራም ባለስልጣን ለቪኦኤ እንደተናገሩት ፕሮግራሙ የጾታ ጥቃትን እንደ ጤና ችግር ሳይሆን እንደ ወንጀል ድርጊት ነው የሚቆጥረው። የሰሜን ቶንጎ አውራጃ የሕዝብ ተወካይ ሳሙኤል አብላከዋ ይህ ኢፍታዊ ነው ይላሉ። ተወካዩ በምርጫ ክልላቸው ላሉ ሆስፒታሎች ተጠቂዎችን የምርመራ እንዳያስከፍሉ አዘው ቢሮቸው ወጪውን እየከፈለ ይገኛል። እኔ እያሳየሁህ ያለሁት በአንድ የምርጫ ክልል ማድረግ እንደሚቻል ነው። አሮጌውን ደንብ አግደናል። ሌሎች አካባቢዎችም ይህን እንዲከተሉና ክፍያውን ለማስቀረት ከጓዶቼ ጋር ሕግ ለማርቀቅ እየተነጋገርኩ ነው። በ2020 በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ የተሰራው ጥናት እንዳመለከተው በጋና ከፆታዊ ጥቃት በኋላ ፍትህን የሚፈልጉ ተጠቂዎች ከገቢያቸው ከ10 እስከ 55 በመቶ እንዲያዋጡ ይገደዳሉ። ይህም ተጠቂዎች ፍትህን ፍለጋ ወደፊት እንዳይመጡ ያደርጋል። የፓርላማ አባሉ ሳሙኤል አብላከዋ ግባቸው ተጠቂዎች ፍትህን ሲሹ ቀላል እንዲሆንላቸውና የጥቃቱ ፈጻሚዎች ደግሞ ተገቢውን ቅጣት እንዲያገኙ ነው። ምንም ሁን ማን ወይም ምንም ያህል ገንዘብ ይኑርህ፣ ይህ የሚያስቀጣ ወንጀል ነው። ካሁን በኋላ ምንም ትዕግስት የለንም። በዚህ አዲስ ደንብ መሰረት የአትሰን ቤተሰብ የጥቃት ፈጻሚው ላይ ክስ ለመመስረትና ፍትህ ለማግኘት ተስፋ ያደርጋል። አድማጭ ተመልካቾቻችን የዕለቱ የጋቢና ቤት መሰናዶ እዚህ ላይ ተጠናቀቀ። አስተያየት፣ ጥያቄዎቻችን በፌስቡክ ገጻችን በአምሃሪክ ላይ ያድርሱ። ሳስተናግዳት ኤደን ገረመው፣ ኬልያስ አስማራ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። ሰላም ጤና ስጥልኝ።